አሜሪካ ድምጽ ነው በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 24 2015 ዓ ም ዝግጅታችን ጀመረ።

በአማራ ክልል ሰሜን ሸዋ ዞን ሸዋሮቢትና ሰሜን ወሎ ዞን ወልዲያ ከተሞች ውስጥ

በተከፈቱ ተኩሶች ሲቪሎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በጉራጌ ዞን ባገረሸው የመስቀንና የማረቆ ወረዳዎች ግጭት ስምንት ሰዎች እንደተገደሉም ተገልጿል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበ

ትናገርልናለች። ለዜናው እንግዱ ወልዴ እዚህ አብሮኝ ይገኛል። የምሽቱ ዋና አዘጋጅ ቁንጭ ይታየናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና ያለም ዜናው ወደ እንግዱ

በድጋሚ እንደምናመሻችሁ ለምሽቱ ካያዝናቸው ዜናዎች ውስጥ በጉራጌ ዞን በመስቃንና ማረቃው መካከል በተቀሰቀሰ ግጭት ስምንት ሰዎች መገደላቸው፣ በሰሜን ሸዋ ዞን ሸዋሮቢትና ሰሜን ወሎ ዞን ወልዲያ ከተሞች ውስጥ በተከፈቱ ተኩሶች ደግሞ ሲቪሎች መገደላቸው፣ እንዲሁም የዓለም ባንክ ፕሬዝዳንት አጃይ ባንጋ በኢትዮጵያ ይፋ የስራ ጉብኝት በማድረግ ላይ መሆናቸው የሚሉት ይገኝበታል። ወደ ዝርዝሩ እናልፋለን።

ከትናንት በስቲያ ቅዳሜ በጉራጌ ዞን መስቃንና ማረቆ መካከል በተቀሰቀሰ ግጭት ስምንት ሰዎች እንደተገደሉ የአካባቢው ነዋሪዎች በስልክ ለአሜሪካ ድምፅ ተናግረዋል። በግጭቱ የተፈጸመውን ግድያ አስመልክቶ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ትናንት ባወጣው መግለጫ ከሐምሌ 12 እስከ 22 ቀን 2015 ዓ.ም በምስራቅ መስቃን ወረዳ በተፈጸመ ጥቃት 18 ሰዎች እንደተገደሉ አስታውቋል።

በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ሸዋሮቢትና ሰሜን ወሎ ዞን ወልዲያ ከተሞች ውስጥ በተከፈቱ ተኩሶች ሲቪሎች መገደላቸው ነዋሪዎቹ ለቪኦኤ ተናግረዋል። ሸዋሮቢት ውስጥ ተገደሉ ስለተባሉት ሰዎች ማንነትና ብዛት ከአካባቢው ባለሥልጣናትና ከጤና ተቋማት ዝርዝር መረጃ ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሰሜን ወሎ ዞን የጉባ ላፍቶ ወረዳ ትምህርት ጽህፈት ቤት ኃላፊን ማንነታቸው ያልታወቁ ሰዎች

ትናንት ምሽት ተኩሰው ገድለዋቸዋል ሲሉ የከተማይቱ ነዋሪዎች ቢገልጹም የዞኑ ብልጽግና ፓርቲ ጽፈት ቤት ግን የባለሥልጣኑን ህልፈተ ሕይወት ቢያረጋግጥም መንስኤውን አልገለጸም። በሌላ ዜና ደግሞ በአማራ ክልል በምዕራብ ጎንደር ዞን በመተማ ወረዳ ከመሸላ በተባለ ቀበሌ ከሦስት ሳምንት በፊት በታጣቂዎች ታግተው የነበሩ ስድስት ግለሰቦች መገደላቸውን ቤተሰቦቻቸው አረጋግጠዋል።

ከዚህ በተጨማሪም በመተማ ወረዳ የዳስ ጉንዶ ቀበሌ ዋና አስተዳዳሪ አቶ አከለ መለሰ ለአሜሪካ ድምፅ እንደተናገሩት ከሳምንት በፊት ታጣቂዎች በቀበሌው የእርሻ ስራቸውን እያከናውኑ በነበሩ አርሶ አደሮች ላይ የግድያና የእገታ ድርጊት ፈጽመዋል። ለታጋሽ ቤተሰቦችም ስልክ ደውለው በመቶ ሺዎች የሚቆጠር የማስለቀቂያ ገንዘብ እንዲከፍሉ እንደጠየቋቸው የቤተሰቦቻቸው አባላት ተናግረዋል።

የቀበሌው ዋና አስተዳዳሪ አቶ አከለ መለሰ ለግድያና ለእገታ አድራጎቱ በጫካያ የነበሩና በርቀት ሰላም ስም ተመልሰው ወደ ማኅበረሰቡ የተቀላቀሉትን ጽንፈኛ ሲሉ የጠሯቸውን የቅማንት ታጣቂዎች ተጠያቂ አድርገዋል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቁ ከሦስት ሳምንታት በፊት በተጠቀሱት የወረዳው አካባቢዎች

ግድያና እገታ መፈጸሙን አምነው በአካባቢው ታጥቀው በሚንቀሳቀሱ ኃይሎች ላይ እርምጃ እየተወሰደ እንደሚገኝ መግለጻቸው ይታወሳል። አድማጮች፣ እነዚህን ጉዳዮች የያዙ ዘገባዎች በአብይ ርዕስና በመጽሔቱ ክፍለ ጊዜ ይኖረናል። የዓለም ባንክ ፕሬዚደንት አጃይ ባንጋ በኢትዮጵያ ይፋዊ የሥራ ጉብኝት ለማድረግ ዛሬ አዲስ አበባ ገብተዋል።

ፕሬዚደንቱ በኢትዮጵያ ለሁለት ቀናት በሚኖራቸው ቆይታ ለወጣቶችና ለሴቶች ስራ ዕድል የሚፈጥሩ ዘርፎችን የሚጎበኙ ሲሆን ከጠቅላይ ሚኒስትር አብይ አህመድና ሌሎች ባለሥልጣናት ጋር ተገናኝተው መነጋገራቸው ታውቋል። የዓለም ባንክና ኢትዮጵያ የ400 ሚሊዮን ዶላር የድጋፍ ስምምነት ከተፈራረሙ ከቀናት በኋላ ኢትዮጵያን የሚጎበኙት ባንጋ በዓለም ባንክ ድጋፍ የተገነባውን ቦሌ ሁለት ኢንዱስትሪ ፓርክ በነጋ እለት እንደሚጎበኙ ታውቋል። ኬኔዲ አባተ ዝርዝራለሁ

በተለያዩ ሀገራት ጉብኝት በማድረግ ላይ የሚገኙት የዓለም ባንክ ፕሬዚደንት አጃይ ባንጋ በኢትዮጵያ ለሚያደርጉት የሁለት ቀናት ጉብኝት ዛሬ ሐምሌ 24 ቀን 2015 ዓም አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ከሰዓት ኢትዮጵያ የገቡትን የዓለም ባንክ ፕሬዚደንት ባንጋን በጽህፈት ቤታቸው ተቀብለው ማነጋገራቸውንም ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩና የልዑካን ቡድናቸው ከዓለም ባንክ ፕሬዚደንትና ልዑካቸው ጋር ባደረጉት የሁለትዮሽ ውይይት በኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ

ላይ መነጋገራቸውንም ገልጿል። ለወጣቶችና ለሴቶች የስራ ዕድል መፍጠር የሚያስችሉ አማራጮችን መለየት የኢትዮጵያ ጉዟቸው የትኩረት አቅጣጫ መሆኑን አርብ ዕለት ባወጣው ጋዜጣዊ መግለጫ ያስታወቀው የዓለም ባንክ ፕሬዚደንቱ የጨርቃጨርቅና ጫማ ማምረቻ ተቋማትን ከአርሶ አደሮች ጋር ግንኙነት በመፍጠር የሚሰሩ የብቅል አምራቾችን እንደሚጎበኙ እንዲሁም አነስተኛ የንግድ ስራ ካላቸው ሴቶች ጋር እንደሚገናኙም ጠቅሷል። ባንጋ በነገው ዕለት በዓለም ባንክ ድጋፍ የተገነባውን የቦሌ

ሚ ሁለት ኢንዱስትሪ ፓርክን እንደሚጎበኙም የአሜሪካ ድምጽ አረጋግጧል። በርካታ ወጣቶች በተለይም ሴቶች የስራ ዕድል እንዲያገኙ ያስቻሉት የጨርቃጨርቅ ኢንዱስትሪያል ፓርኮች በሰሜን ኢትዮጵያ በነበረው ጦርነት ምክንያት ኢትዮጵያ ከአጎዋ ዕድል ተጠቃሚነቷ መሰረዟን ተከትሎ ለችግር ተዳርገዋል። በዚሁ ምክንያት አንዳንድ ፋብሪካዎች ስራቸውን በማቆማቸው በሺዎች የሚቆጠሩ ኢትዮጵያውያን ከስራ ገበታቸው መፈናቀላቸውም ይታወቃል። የዓለም ባንክ ፕሬዝደንት ሆነው ከተሾሙ የሁለት ወር የአህል ጊዜ ያስቆጠ

የሚቆጠሩት ባንካ የግሉን ሴክተር ኢንቨስትመንት ለማሳደግ የሚደረገውን ጥረት ለመመልከት ከዋና ስራ አስፈጻሚዎችና ከቢዝነስ መሪዎች ጋር ስብሰባ እንደሚያደርጉም መስሪያ ቤታቸው ይፋ አድርጓል። ኢትዮጵያ በሰሜኑ ጦርነት ምክንያት ከዓለም ባንክ ጋር የነበራት ግንኙነትም ሻክሮ መቆየቱ ይታወቃል። ይሁን እንጂ ከሰላም ስምምነቱ በኋላ የሁለቱ አካላት ግንኙነት በሂደት መሻሻል በማሳየት ላይ ሲሆን አዲሱ የዓለም ባንክ መሪም በኢትዮጵያ ጉብኝት የሚያደርጉት ባንኩና የኢትዮጵያ መንግስት የ400 ሚሊየን ዶላር የፋይናንስ

የፋይናንስ ድጋፍ ስምምነት ከተፈራረሙ ከጥቂት ቀናት በኋላ ነው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አድማጭ ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። ከሩሲያው ፕሬዚደንት ቭላድሚር ፑቲን ጋር ለሁለት ቀናት ጉባኤ ተቀምጠው የነበሩት የአፍሪካ መሪዎች ከዩክሬን እህል ለዓለም ገበያ መቅረብ እንዲቀጥል ያቀረቡትን ጥያቄ በተመለከተም ሆነ

በዛች አገር በመካሄድ ላይ ያለው ጦርነት በሚቆምበት ሁኔታ ላይ አንዳች መፍትሄ ላይ ሳይደርሱ ተበትነዋል። ፑቲን ባለፈው ቅዳሜ በሰጡት ጋዜጣዊ መግለጫ ከዩክሬን እህል ለገበያ የሚቀርብበትን ስምምነት በዚህ ወር ማቋረጣቸው የእህል ዋጋ እንዲጨምር አድርጎ የሩሲያ ኩባንያዎችን ተጠቃሚ አድርገዋል ብለዋል። ሞስኮ የተወሰነውን ትርፍ ከድሃ አገራት ጋር እንደምትጋራ ፑቲን ጨምረው ገልጸዋል። ፑቲን በተጨማሪም ሩሲያ በአፍሪካ መሪዎች የቀረበውን የሰላም ሀሳብ ታጤነዋለች ብለዋል።

ከ25,000 እስከ 50,000 ቶን እህል ለስድስት አፍሪካ አገራት በነጻ እንደሚሰጥ ፑቲን ቀደም ብለው አስታውቀው ነበር። እነዚህም ቡርኪና ፋሶ፣ ዚምባብዌ፣ ማሊ፣ ሶማሊያ፣ ኤርትራ እና ማዕከላዊ አፍሪካ ሪፐብሊክ ናቸው። ፑቲን ቃል የገቡት እህል መጠን የተመድ የዓለም ምግብ ፕሮግራም እህል ከዩክሬን በሚወጣበት ስምምነት መሠረት ገዝቶ ረሃብ ለተጋረጠባቸው አገራት ካሰራጨው 725,000 ቶን እህል ጋር ሲነጻጸር አነስተኛ ነው ተብሏል።

በሀገራቸው የሚካሄደውን ጦርነት ሸሽተው ደቡብ ሱዳን የገቡ 19 ሺህ ሱዳናውያን አሳሳቢ ችግር ገጥመዋቸዋል ሲል የተባበሩት መንግሥታት ድርጅት አስታውቆ በያዝነው የፈረንጆች ዓመት መጨረሻ ላይ ቁጥራቸው እጥፍ ሊሆን እንደሚችል ግምቱን አስቀምጧል። በሱዳን የሚካሄደው ጦርነት ባለፈው መያዛ ከጀመረ ወዲህ አንድ መቶ ሺህ የሚሆኑ ስደተኞች ደቡብ ሱዳን የገቡ ሲሆን አብዛኞቹ የደቡብ ሱዳን ዜጎች ሲሆኑ 19 ሺህ የሚሆኑት ደግሞ ሱዳናውያን ናቸው ተብሏል።

ስደተኞቹ በግል ከገጠማቸው ሰቆቃ በተጨማሪ የወደፊት እጣ ፈንታቸውን አለማወቃቸው አሳስቧቸዋል ሲል የቪኦኤው ሄንሪ ዊልኪንስ ከደቡብ ሱዳን በላከው ዘገባ አመልክቷል። የደቡብ ሱዳን ዜጎች የሆኑት ወደ ሥራ መሰማራት ሲችሉ፣ ሱዳናውያኑ ግን በመጠለያ ለመቆየትን መገደዳቸውን ሪፖርቱ አስታውቋል። በኒጀር ባለፈው ሳምንት ፕሬዝደንቱን አስወግዶ ሥልጣን የተቆጣጠረው ሁንታ

ፈረንሳይ ወታደራዊ ጣልቃ ገብነት በመፈጸም ፕሬዚዳንት ሞሐመድ ባዙምን ወደ ሥልጣን ለመመለስ ትሻለች ሲል ከሰሰ። የምዕራቡ ዓለም ሸሪክ የሆኑትና ከሁለት ዓመታት በፊት በምርጫ ሥልጣን የጨበጡት ባዙም በፕሬዚዳንታዊ የጥበቃ ኃይሉ ከሥልጣናቸው የተወገዱት ባለፈው ረቡዕ ነበር። የፕሬዚደንታዊ ጥበቃ ኃላፊው ጄኔራል አብዱራማን ቲያኒ አገሪቱን የሚመሩት እርሳቸው እንደሆኑ በሳምንቱ መጨረሻ አስታውቀዋል።

ዓለም አቀፍ ማህበረሰቡ ድርጊቱን ሲያወግዝ የምዕራብ አፍሪካ ኢኮኖሚ ማህበረሰብ በምህጻሩ ኤኮዋስ ወታደራዊ ቡድኑ ሥልጣኑን በአንድ ሳምንት ውስጥ ለፕሬዝደንት ባዙም መልሶ እንዲያስረክብ የጊዜ ገደባ አስቀምጧል። ትናንት እሁድ በፈረንሳይ ኤምባሲ የተሰባሰቡ ተቃዋሚዎች ወደ ግቢው ዘልቀው ለመግባት ሲሞክሩ በአስለቃሽ ጭስ ተበትነዋል። በፈረንሳይ ዜጎችና ንብረት ላይ ጥቃት ቢደርስ አስቸኳይና የማያወላውል እርምጃ እንደሚወስዱ

የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አስጠንቅቀዋል። ሁንታው ዛሬ ፈረንሳይ ጣልቃ ለመግባት እያሴረች ነው ሲል ከሷል።

በመጨረሻም በፓኪስታን ትናንት እሁድ በአንድ ስብሰባ ላይ በአጥፍቶ ጠፊ የተፈጸመ ነው በተባለ ፍንዳታ የሞቱት ሰዎች ቁጥር 45 መድረሱን ባለሥልጣናት አስታውቀዋል። ፍንዳታው ፓኪስታንን ከአፍጋኒስታን በሚያዋስነው ድንበር አካባቢ በምትገኝ ከተማ በአንድ ሃይማኖታዊ የፖለቲካ ፓርቲ ስብሰባ ወቅት የተፈጸመ ነው ተብሏል። እስካሁን የተሰበሰቡት መረጃዎች ድርጊቱ በአጥፍቶ ጠፊ መፈጸሙን ያመለክታሉ ሲሉ አንድ የአካባቢ የፖሊስ አባል ለቪኦኤ ተናግረዋል።

የአገር ውስጥ ጉዳይ ሚኒስትሩ በፍንዳታው ላይ ምርመራ እንዲጀመር ትዕዛዝ መተላለፉን አስታውቀዋል። ታሊባን አፍጋኒስታንን ከተቆጣጠረ ከሁለት ዓመት ወዲህ በፓኪስታን የሽብር ጥቃት እየጨመረ መጥቷል። አብዛኞቹ ጥቃቶች ተሪክ ኢታሊባን ፓኪስታን ወይም የፓኪስታን ታሊባን እንቅስቃሴ በተባለው ቡድን የተፈጸሙ ናቸው ተብሏል። የእሁዱን ጥቃት ቡድኑ እንዳልፈጸመ አስታውቋል። ለመገናኛ ብዙሀን ቡድኑ በላከው መግለጫ ጥቃቱን አውግዟል።

የአፍጋን ታሊባን ለፓኪስታን ታሊባን መሪዎችና ለጸረ ፓኪስታን አሸባሪዎች ከለላ ይሰጣል ስትል ፓኪስታን ክስ ታሰማለች። የአፍጋን መሪዎች ክሱን አይቀበሉም። አድማጮች፣ ለዜና የተመደበው ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመራቸዋሉ።

እንግዱን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። ወደ አብይር ዘገባችን ከማለፋችን በፊት እዚህ አጠገቤ ሀብታሙ ስዩም ይገኛል። በዩናይትድ ስቴትስ አዘጋጅነት በየአመቱ የሚካሄደው የማንዴላ ዋሽንግተን የወጣት አፍሪካውያን መሪዎች ጉባኤ በዛሬ

ሁለት እዚህ ዋሽንግተን ዲሲ በሚገኘው ኦምኒ ሾረም ሆቴል ውስጥ ተጀምሯል። ከተለያዩ አፍሪካ ሀገር የመጡ ወጣቶች የሚገኙበትን የጉባኤ መክፈቻ ባልደረባዊ ሀብታሙ ስዩም በቦታው ተገኝቶ ተከታትሎታል። ሀብታሙ እንደምን አመሸ? እንዴት አመሸሽ? እንግዲህ ለዘጠነኛ ጊዜ የሚካሄደው የማንዴላ ዋሽንግተን የወጣት አፍሪካውያን መሪዎች ጉባኤ ተጀምሯል።

መክፈቻው ምን ይመስል ነበር? ጉባኤው በየአመቱ የሚካሄድበት ምክንያትስ ምንድን ነው? እንግዲህ ዘጠኝ ዓመት ከ2014 የጎረጎሳያኑ ዘመን ጀምሮ ማለት ነው ክርታ ከመላ አፍሪካ የሚመረጡ በየአመቱ ሰባት መቶ ያክል ወጣቶች ወደ ዩናይትድ ስቴትስ ይመጣሉ። ለስድስት ሳምንታት በተለያዩ ዩኒቨርሲቲዎችና የማሰልጠኛ ጣቢያ ውስጥ የቀለም ትምህርት እንዲሁም የአመራር ስልጠናዎችን ይወስዳሉ።

የዛ መርሃ ግብር አካል የሆነው ክንውን ነው በዚህ ጊዜም እየተከናወነ የሚገኘው። ከስድስት ሳምንታት በፊት እነዚህ ወጣቶች በተለያዩ ዩኒቨርሲቲዎች ተሰማርተው አስፈላጊውን ስልጠና ሲያገኙ ነበረ።

ከዛሬ ጀምሮ ለሶስት ቀናት ደግሞ ዋሽንግተን ዲሲ ላይ ይገናኛሉ። እርስ በርስ ሀሳብ ይቀያየራሉ። ለመጪ ዘመናት የሚያገለግላቸውን ጓደኝነት፣ ወዳጅነትም ይመሰረታሉ። ለዚያ ነው የዛሬው መርሃ ግብር የተጀምረው ማለት ነው። እንግዲህ ከዚህ በፊት ኢትዮጵያውያን በዚህ መርሃ ግብር ላይ ይሳተፋሉ። ዛሬስ ኢትዮጵያኖች አሉ? በዚህ ላይ ለማግኘት እድሉን አግኝተዋል?

እውነት ነው። ሰላሳ አራት ያክል ኢትዮጵያውያን ዘንድሮ ላይ ተሳታፊ ናቸው። የተመረጡት ደግሞ በቴክኖሎጂ ፈጠራ እንዲሁም በስራ አመራር ልቀት ላይ ጥሩ ብቃት ያሳዩ ማህበረሰቡን የሚጠቅሙ ጉዳዮችና ሀሳቦችን ይዘው ወደፊት የመጡ ሰላሳ አራት ወጣቶች መጥተዋል። እነዚህን ወጣቶች ከነገ ጀምሮ በሚኖረው ቆይታችን አንድ በአንድ እንግዲህ እየጠራን

ሀሳባቸውንና ለዚህ እድል የወቁበትን ምክንያት እንጠይቃለን። ለዚህ ድል ያልኩበት ምክንያት በነገራችን ላይ እዚህ ደረጃ ላይ ና ይህን ድል ለማግኘት ከፍተኛ የሆነ ፈተና እንዲሁም ደግሞ ጠውረዶች ማለፍ ስለሚጠበቅባቸው ነው። የቋንቋ ክህሎትና የጽሁፍ ክህሎት ብቻ አይደለም ስራዎቻቸው የእውነት ማህበረሰቡን የጠቀመ ህዝብን ያነቃ ስለመሆኑ ማረጋገጫ መስጠት ስለሚገባቸው ለነሱ ትልቅ እድል ነው እንግዲህ ትልቅ ሁኔታም ስለሆነ ነው።

በትክክል እንግዲህ ይህን መመዘኛ አልፈው እዚህ የተገኙ ወጣቶች ለሶስት ቀናት ነው የሚቆዩት ወይስ ከዛ ሰፋ ያለ መርሃ ግብር አላቸው? የአሁኑ ሶስት ቀናቱ ለመጨረሻ ጊዜ እርስ በርስ የሚተሳሰሩበት የሚገናኙበት፣ እንዲሁም የጎንዮች ስልጠናዎችን የሚያገኙበት ነው። ዋናውን ስልጠና ግን ከዚህ በፊት ከዛሬ ቀን በፊት በነበሩት ስድስት ሳምንታት

በተለያዩ ዩኒቨርሲቲዎችና የስልጣና ጣቢያዎች ወስደዋል። ስለዚህ የመጨረሻዎቹ የማጠቃለያ ቀናት ናቸው። በነገራችን ላይ ከነገ በስቲያ በሚኖረው የማጠቃለያ ቀን የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንን ጨምሮ ትልልቅ ባለስልጣናት

ይገኛሉ ተብሎ ይጠብቃል። እንግዲህ እነዚህን መርሃ ግብሮች እየተከታተልክ እንደምታደርሰን እርግጠኛ ነኝ። ለዛሬው እዚህ ስለተገኘ እጅግ አርገን እናመሰግናለን። አመሰግናለሁ ስ አድማጮች ወደ ለአሜሪካ ድምጽ ወደ ለምሽቱ ወደ ተዘጋጁት ዘገባዎች እናልፋለን። በቅድሚያ አብይ ርዕስ።

በአማራ ክልል ሰሜን ሸዋ ዞን ሸዋሮቢትና ሰሜን ወሎ ዞን ወልዲያ ከተሞች ውስጥ በተከፈቱ ተኩሶች ሲቪሎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ሸዋሮቢት ውስጥ ተገደሉ ስለተባሉ ሰዎች ማንነትና ብዛት ከአካባቢው ባለስልጣናትና ከጤና ተቋማት ዝርዝር መረጃ ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሰሜን ወሎ ዞን በጉባ ላፍቶ ወረዳ ትምህርት ጽህፈት ቤት ኃላፊን ማንነታቸው ያልታወቀ ሰዎች ትላንት ምሽት

ተኩሰው ገድለዋቸዋል ሲሉ የከተማዊቱ ነዋሪዎች ቢገልጹም የዞኑ ብልጽግና ፓርቲ ጽህፈት ቤት የባለስልጣኑን ሕልፈተ ሕይወት አረጋግጦ መንስኤውን ግን ሳይገልጽ ቀርቷል። መስፍን አራጌ ከደሴ ዝርዝሩን ይዟል።

ከወቅታዊው የጸጥታ ችግር አንጻር የስም መጠቀስ ለችግር ሊያጋልጠኝ ይችላል ያሉ የሸዋሮቢት ከተማ ነዋሪ ከትናንት በስቲያ ምሽት ላይ ተኩስ እንደነበር ያስታውሳሉ። በዚህም ሰዎች ሞተዋል ይላል። ፍርፍር የሚባል ቦታ አለ። እዛ ጋ ማታ ከፋኖ ጋር ትንሽ ውግ ያገጠሙ። ከዛ ፋኖ ለብቻው ሄደ። እንደገና ሌላ ሀይል ተጨመረ እና ንጽሀን ወደ አምስት ሰው ገደሉት። አንድ ከባጃጅ ውስጥ እየመጣ በባጃጅ አለ፣ ባጃጅ እንዳለ ገደሉት። አንድ ሴት አለች። ሞተ ያለው ህዝብ ነው ንጽሀን ነው እነሱም

እየመጡ ያሉ ከተማ ውስጥ ያለውን ነው። በጥይት ተገድለዋል ከተባሉት የከተማዋ ነዋሪዎች አንዷ ሰገድ ላቀው እንደሚባሉ ታላቅ ወንድማቸው መታፈሪያ ላቀው ለአሜሪካ ድምጽ ተናግረዋል። የዕድሜ ባለጸጋናታቸውን ጨምሮ ሁለት ህጻናት ልጆቻቸውን የሚያስተዳድሩት በጎዳና ላይ የጀበና ቡና ስራ እንደነበር የጠቀሱት ወንድምየው እህታቸው መደበኛ ስራቸውን አጠናቀው ወደ ቤታቸው እየተመለሱ ሳለ እንደተገደሉ ገልጸዋል። ማንም ደግሞ እንግዲህ ያልተጎዳ የለም። ሁሉም በየቤት እየቆረቆረ

ለመጣት ያለ እኔ መጣልኩ ያለች እየጠበኩ እያለ መንገድ ላይ እንዳጋጣሚ ረብሻ ነበር ያለበት። እኔ በቃ ጠዋት ስልኳን አይሰራም፣ ስልኳን ስደውል አይሰራም፣ አንዴ ከፈታል፣ አንዴ ዘዳል፣ አንዴ ከፈታል፣ ዘዳል። እኔ ለመንቀሳቀስ ወንድሜ ነበር ነበር እሱን ምን የሰላሳ ስምንት ዓመቷ ሟች የቀበር ስነ ስርዓት በትናንትና ዕለት እንደተፈጸመም ታውቋል። ትናንት ምሽትም ከፍተኛ

የተኩስ ድምጽ ሲሰማ እንደነበር ስማቸውን ከመግለጽ የተቆጠቡት የከተማ ነዋሪ አስታውቀው፣ በበነጋው ጠዋትም በቀጠለው ተኩስ ሰዎች ስለመሞታቸው ጠቁመዋል። ዛሬ ጠዋት ደግሞ ሌሊቱን ወደ ሶስት ሰዓት ላይ ከሶስት ሰዓት ጀመሩ እንዲዝም ብሎ የተኩሱ ነበረ። ዛሬ ሌሊት አይሱ መንገንዳያ ወደ ላይ ሲተኩስ አመሸና ሊነጋጋ አካባቢ አንዱ ልጅ ገደለ። አንድ የራሳ ልጅ አንድ ደግሞ ዋንዛ የሚባል ቦታ አለ። ወጣት ልጅ ነው ያኛውም፣ ወለርሻ እየሄደ ነው ገበሬ ነው። በርከት ያሉ ወስደዋል ወጣቶች እርምጃው ንጹሀንን ከጥቃት የታ

ደጋ አይደለም ይላሉ። ሌላው የከተማዋ ነዋሪ ማውኬት ልጅ ምን አድርጋለች? ዜሮ አንድ ቀበሌ ነው ማርያም ነው የተቀበረችውን የሚገርም ገለኗል ብለው ሳይሞት የተረፋ ሰው

ባለፉት ሁለት ቀናት ተኩስ የሟቾቹን ጠቅላላ ቁጥርና ማንነት ከመንግስታዊ መዋቅሩም ሆነ ከጤና ተቋማት ለማግኘት ጥረት አድርገናል። የሸዋ ሮቢት ከተማ አስተዳደር ከንቲባ አቶ ተስፋዬ መንግስቱ የእጅ ስልክ ላይ ብንደውልም ጥሬው አልተመለሰልንም። የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊን የእጅ ስልካቸው ላይ ደውለንላቸው ስብሰባ ላይ እንደሆኑና መልሰን እንድንደውል በነገሩ መሰረት ብንደውልም አልተነሳልንም። መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ በማደራጀት ፕሮግራሙ ያሳልፈው

ውሳኔ ተከትሎ በአማራ ክልል የተነሳው ተቃውሞ በተለያዩ አካባቢዎች ወደ ግጭት እያመራ ፋኖ በተባሉ የታጠቁ ወጣቶችና በሀገር መከላከያ ኃይል መካከል የተኩስ ልውጥ እንደሚደረግ ነዋሪዎች ይናገራሉ። ባለፈው ሰኔ 27 ቀን 2015 ዓ ም የሸዋሮቢት ከተማ አስተዳደር የጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን ማንነታቸው ባልታወቁ ሰዎች መገደላቸውን ተከትሎ አካባቢው በጸጥታ ችግር ውስጥ መግባቱን የአሜሪካ ድምፅ የመረጃ ምንጮች ይናገራሉ። ከአመራሩ ግድያ በኋላ

በኋላ የከተማ አስተዳደሩ ጊዜያዊ የጸጥታ ኮማንድ ፖስት ከሰኔ 28 ቀን 2015 ዓም ጀምሮ የሰውም ይሁን የተሽከርካሪ እንቅስቃሴ እንዲሁም የምሽት ክለቦችን ጨምሮ የአገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት በኋላ እንዳይኖር ገደብ ቢጥልም አፈጻጸሙ የሕዝቡን ስጋት አባብሶታል ይላሉ አስተያየት ሰጪዎች። ነዋሪ በሰዓቱ ይገባ በር ለቁጭ ቃል ምንሰራ ነገር ለብረስ አገባም ነው ውስጡም ልብስ እያከፍት ከሆነ አተኛም ወይ ነው። አሁን አፍኖ አፍኖ አፍኖ ሰው በቃ ወደ ማለት ደርሷል።

ከአስራ ሁለት ሰዓት ተብሎ ታግዶ ግን እንደዚህ ቁጥጥር የለውም እስከ አንድ ሰዓት ተኩል ድረስ ሰሞኑ እየተንቀሳቀሰ ነበረ። የአካባቢው ሰላም መደፍረስ ማህበራዊ ችግሩን እንዳባባሰው ሌላው አስተያየት ሰጭም ገልጸዋል። የሚገርመውን ድባቡ ሱቅ ተዘግቶ ምናምን አሁን ከተማ ነበርኩና እኔ በጣም ነው የሚያስፈራው። መንግስት መስሪያ ቤቶች ስራ ከጤና ተቋማት ውጭ ክፍት አይደለም። ትናንትና በተለይ ደግሞ ሰው ሱቅ ሁሉ አስቤዛ ለመግዛት ተቸግሮ ነው ያለው። ሰው ዝግ ነው ሱቆችም ዝግ ናቸው። እነሱ የሚያገኙትን ሰው ስልክ እየተቀበሉ ሽለላ ነ

ነገር ካለው ኢቨን መሳሪያ ከዚህ በፊት በጁንተው ጊዜ የነበረ አሁን ብዙዎቹ ለማነቃቃት ፎቶ እየተነሳ ተለቃለ ያን ሁሉ እያወጡ መሳሪያውን አንጣ ይሄ መሳሪያ ነው ያለው እያሉ ሰው እንኳ ተቀብለ የተነሳውን ፎቶ እንደዚህ አይነት ነገር ነው ያለው። ይህ በእንዲህ እንዳለ በሰሜን ወሎ ዞን የጉባ ላፍቶ ወረዳ ትምህርት ጽህፈት ቤት ኃላፊ ገብሬ ገበያው ከትላንትና በስቲያ ምሽት ህይወታቸው ማለፉ ተሰምቷል። የሰሜን ወሎ ዞን ብልጽግና ፓርቲ ጽህፈት ቤት በማህበራዊ ትስስር ገጹ የአቶ ገብሬን ሞት በሀዘን መግለጫው ቢያረጋግጥም ስለ ህልፈታ

የሚኖራቸው መንስኤ ግን ያለው ነገር የለም። ይሁንና ስማቸውን ከመግለጽ የተቆጠቡ የከተማዋ ነዋሪ ኃላፊው ማንነታቸው ያልታወቁ ግለሰቦች በተኮሱባቸው ጥይት እንደተገደሉ መስማታቸውን ተናግረዋል። በወልዲያ ከተማ የአንድ ክፍለ ከተማ የብልጽግና ፓርቲ አመራርም በጥይት ተመተው በሕክምና ላይ እንደሚገኙ እኚሁ አስተያየት ሰጪ ተናግረዋል። የከተማዋ አስተዳደርና ጸጥታ ጽፈት ቤት አመራሮች በጉዳዩ ላይ አስተያየት እንዲሰጡን በስልክ ብንሞክርም አልተሳካልንም። እንደ አስተያየት ሰጪዎቹ እየተባባሰ

ሲመጣ በሚነገረው የክልሉ የጸጥታ ችግር ንጹሐን ለሞትና ለአካል ጉዳት እየተዳረጉ ነው። ከቅርብ ጊዜያት ወዲህም በመንግስት ባለስልጣናትና በጸጥታ መዋቅሩ አመራሮች ላይም ተከታታይ ግድያዎች ተፈጽመዋል። በሀገር ውስጥ ያለውን የሰላምና የጸጥታ ጉዳይ አስመልክቶ በቅርቡ ማብራሪያ እንደሚሰጥ የመከላከያ ሚኒስቴር ህዝብ ግንኙነት ዳይሬክተር ኮሎኔር ጌትነት አዳነ ባለፈው ሳምንት መጨረሻ ተናግረዋል። የአማራ ብልጽግና ፓርቲ በሁለት አጽናፍ ቆሞ መጓተት ለውጣ ያመጣም በሚል ርዕስ ዛሬ ባወጣው መግለጫ

ሳይረጫው ዴሞክራሲያዊ ብሔርተኝነትና አውዳሚ አስተሳሰብ በሁለት አጽናፍ ቆመው በሚጓተቱበት ሁኔታ የምንፈልገውን ክልላዊ ለውጥ ማምጣት አይደለም ማሰብ ያስቸግራል ብሏል። ከግል ስሜት ወጥቶ የአማራን ክልል ሕዝብ ማስቀደም ወቅቱን የዋጅ አስተሳሰብ እንደሆነም በመግለጫው ጠቅሷል። የክልሉ መንግስት በበኩሉ ባለፈው ቅዳሜ ባወጣው መግለጫው እንደ ሕዝብ ለመጽናት እንደ አገርም ለመኖር ለሰላምና ለውይይት በርን መክፈት እንደሚገባ አመልክቷል። ይሁንና መግለጫዎቹ ከቅርብ ጊዜያት

ወዲህ በተለያዩ አካባቢዎች በሀገር መከላከያ ሰራዊትና በክልሉ የፋኖ ታጣቂዎች መካከል ይካሄዳል ስለሚባለው ደም አፋሳሽ የተኩስ ልውጥ ያሉት ነገር የለም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ ነኝ።

የአፍሪካ መሪዎች የሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ለሁለት ቀናት ያካሄዱት ስብሰባ ከዩክሬን እህል እንዲወጣ ተደርሶ የነበረው ስምምነት እንዲቀጥልና ጦርነቱ እንዲቆም ላቀረቡት ጥያቄ አጥጋቢ ምላሽ ሳይሰጥ ተጠናቆ ወደ ሀገራቸው ተመልሰዋል። አሶሲዬትድ ፕሬስ በዚህ ዙሪያ ያደረሰን ዘገባ ቀጥሎ ይቀርባል። የሩሲያና የአፍሪካ መሪዎች ጉባኤ ሲጠናቀቅ ቭላዲሚር ፑቲን ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ

የእህል አቅርቦት ስምምነቱ በዚህ ወር መቋረጡ ዋጋ እንዲጨምር በማድረጉ ለሩሲያ ተቋማት ጠቃሚ መሆኑን ገልጸው ሞስኮ ይህንን ገቢ ለድሃ ሀገራት ታከፋፍላለች ብለዋል። ሩሲያ የአፍሪካ መሪዎች ለዩክሬን ያቀረቡትን የሰላም ሀሳብም አትኩረት ሰጥተው እንደሚመለከቱት ፑቲን በመግለጫቸው አመልክተዋል። ፑቲን ያለምንም ዝርዝር መረጃ ከገቡት ከዚህ ቃል በተጨማሪ

በሚቀጥሉት ሶስትና አራት ወራት ለስድስት የአፍሪካ ሀገራት ለእያንዳንዳቸው ከ25 ሺህ እስከ 50 ሺህ ቶን እህል በነፃ መላክ እንደሚጀምሩም ገልጸዋል። ይህ መጠን የተባበሩት መንግስታት ድርጅት ያለ ምግብ ፕሮግራም በእህል ስምምነቱ መሰረት በአፍሪካና ከአፍሪካ ውጭ ለሚገኙ የተራቦ ሀገራት ከሚያከፋፍለው 725 ሺህ ቶን እህል ያነሰ ነው። ሩሲያ በነጻ የምታቀርበውን እህል

ወደ ቡርኪና ፋሶ፣ ዚምባብዌ፣ ማሊ፣ ሶማሊያ፣ ኤርትራና መካከለኛው አፍሪካ ሪፐብሊክ ለመላክ አቅዳለች። ከ54ቱ የአፍሪካ ሀገራት የሩሲያውን ጉባኤ የተካፈሉት ከሃያ ያነሱ ሀገራት መሪዎችና መንግስታት ሲሆኑ እንደ አውሮፓያን አቆጣጠር በ2019 የተካሄደውን ጉባኤ 43 ሀገራት ተካፍለው ነበር። ይህ የቁጥር መቀነስ

ሞስኮ 1.3 ቢሊዮን ህዝብ ካለው የአፍሪካ አህጉር ጋር ያላትን አጋርነት ለማሳደግ ጥረት በምታደርግበት ወቅት በዩክሬን ላይ ያደረገችው ወረራ ስጋት መፍጠሩን እንደሚያሳይ የአሶሴትድ ፕሬስ ዘገባ አመልክቷል።

ከዩክሬን የሚወጣው እህል ስምምነት እንዲቀጥል ድምፃቸውን ካሰሙ ሀገራት መካከል የግብፅና የደቡብ አፍሪካ ፕሬዝዳንቶች ይገኙበታል። የጥቁር ባህር እንቅስቃሴ ተግባራዊ እንዲሆንና ጥቁር ባህር ክፍት እንዲሆን እንፈልጋለን ያሉት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ እኛ እዚህ የመጣነው ለአፍሪካ አህጉር እርዳታ ለመለመን አይደለም ብለዋል።

ይህ ጦርነት ማብቃት አለበት፣ ያሉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመት በበኩላቸው ማብቃት የሚችለው ደግሞ በፍትህና በምክንያት ብቻ ነው ያሉ ሲሆን የአፍሪካ ሀገራት ከተመሳሳይ ጉባኤዎች ተጨባጭ ውጤት እንደሚያስፈልጋቸውም ገልጸዋል። ለአሶሴትድ ፕሬስ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።

ከትላንት በስቲያ ቅዳሜ በጉራጌ ዞን መስቃንና ማረቆ ወረዳ በተቀሰቀሰ ግጭት ስምንት ሰዎች እንደተገደሉ የአካባቢው ነዋሪዎች በስልክ ለአሜሪካ ድምጽ ተናገሩ። በግጭቱ የተፈጸመውን ግድያ አስመልክቶ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ትላንት ባወጣው መግለጫ ከሐምሌ 12 እስከ 22 ቀን ድረስ 2015 ዓ.ም

በምስራቅ መስቃን ወረዳ በተፈጸመ ጥቃት አስራ ስምንት ሰዎች እንደተገደሉ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዶስ በዚህ ዙሪያ ተጨማሪ ዘገባ ልኳል። በጉራጌ ዞን የምስራቅ መስቃን ወረዳ ነዋሪ እንደሆኑና ለደህንነት ሲባል ስሜ እንዳይገለጥ ያሉ አስተያየት ሰጪ በወረዳው ሰሜን ዲዳ በተባለች ቀበሌ ውስጥ ከትናንት በስቲያ ቅዳሜ

ሐምሌ 22 ቀን 2015 ዓ ም ስምንት ሰዎች መገደላቸውን ለአሜሪካ ድምፅ ተናግሯል። ምክንያቱ ያው ጥያቄ ያለ ያ ጥያቄ ያለመመለስ ችግሮች እየተፈጠሩ ነው። ያ ደግሞ ጥያቄ እንዳይመለስ እየተዘረገ እንስሳዎች እንዲፈጠሩ እየተዘረገ ነው ያለው እዚህ የተነሳ ያው፣ ቅዳሜ ቀን በአንድ ቀበሌ፣ በአንድ አካባቢ አሁን ስድስት ሰው ተቀብረዋል። ወደ አንዱ ቀበሌ ደግሞ ሁለት ሰው ተቀብረዋል። ሌላ ሌላ ወሬ ይወራል፣ ግን አይደለም። ስምንቱ እርግጠኛ ነው። በመስቃና በማርቆራዎች መካከል በዘጠኝ ቀበሌዎች የባለቤትነት ጥያቄ የተነሳ ውዝግብ እስካሁን ልባት አለማኞትን

ያስታውሱት አንድ የአካባቢው ነዋሪ ለዚሁ የአስተዳደራዊ ወሰንና የመሬት ይገባኛል ጥያቄ ምላሽ አለመሰጠቱ ለግጭቱ ማገርሸት መንስኤ ሆኗል ይላሉም። በምንም በምንም ሁኔታ የሕዝብ ጥያቄ ሳይመለስም እርቀ ሰላም ይውረድ ተብሎ ሽማግሌዎች በሁለቱም በኩል ወጥተው አረጋግተው የነበረው ነገር ወደኋላ ተመልሶ ውጥረት ነቅሷል። እና ከዛ ጊዜ ጀምሮ በቃ ከማረቆም ከመስቀንም

ሰው እየሞተ ነው። ቤት መቃጠል አለ። ንብረት መዘራረፍ አለ። የሰሞኑ ደግሞ በጣም የከፋ ነው። ማረቆ ዘጠኝ የሚጠይቃቸው ቀበሌዎች አሉ አይደል? ምላሽ እስኮን ያልተሰጠባቸው እነዛ ቀበሌዎች ላይ ነው አልሬዲ አሁን ችግሩ ያለው። አሁን ማታ አዳር በጣም የከፋ ነበረ፣ ይሄ ሰሜን ዲ የሚባለው ቀበሌ ላይ። አስተያየት ሰጪዎቹ ለሁለቱ ወረዳዎች አፋጣኝ ምላሽ ባለመሰጠት ግጭቱ በተደጋጋሚ እንዲያገረሽ ምክንያት እየሆኑ ናቸው ያላቸውንም የዞንና የክልል መንግስት ባለስልጣናትን ይኮንናሉም

የዘጠኙ ቀበሌ ጥያቄ ሃያ ምናምን ዓመት በጥያቄ ላይ ያለ ነው። ከዛ ከለውጡ በኋላ ደግሞ ወደ ግጭቶች ያስገባው ያ ነው። ግን ደግሞ ከላይ እስከ ታች ያለው የጉራዴ አመራር ነው ጉዳዩን እያወሳሰበና ምላሽ እንዳያገኝ የሚያደረገው። አሁንም የተለየ የተሰጠው መፍትሄ የለም። መከላከያ ነው ቦታውን ገብቶ የተቆጣጠረው። አሁን ቢቆጣጠር መከላከያም የበቆሎ የአዝመራ ወቅቱ ስለሆነ ለራሱ በስጋት በፓትሮል ገባውጣ ይበል እንጂ ቁጭ ብሎ

የአካባቢውን ችግር ለማስተካከል የሄደው እርቀት የለም። በግጭቱም መኖሪያ ቤቶች መቃጠላቸውና ነዋሪዎችም መፈናቀላቸውን አስተያየት ሰጪዎቹ አክሎ አመልክቷል። መፈናቀሎች አሉ። ምክንያቱም በጣም ከባድ ውጥረት ስላለ ሰው መሞትንም ምንንም ፈርቶ ቤቶች ተቃጥለዋል። የተቃጠለባቸው ሰዎች ወደ ቆሼን ወረደ ይመ ጥሩ ሁኔታ ላይ አይደለም። ብቻ ይደብራል፣ አካባቢ ለማንም ድባቡ ደስ አይልም። ለመስቀንም ለማረቆም በጉራገ ዞን የምስራቅ መስቃን ወረዳ ፖሊስ አዛዥ ሳጅን አዲሱ ግመር በግጭቱ

አምስት ሰዎች እንደተገደሉ ማረጋገጣቸውና ስምንት ሰዎች ደግሞ ቆስለው በቡታጅራ ሆስፒታል ሕክምና የተደረገላቸው እንደሚገኝም ጠቅሰዋል። ትናንት አጋጣሚ ገበያ ነበረና፣ ወደ ገበያ በጋሪ የተሳፈሩ የሚሆኑ አምስት ሰዎች ህይወታቸው ያልፏል ነው። የፈረሱም ጭምር ተኩሶ የገደሉበት ሁኔታ ሰሎ ሰዎችም አንድ ስምንት ሰዎች ሆስፒታል ላይ እየታከሙ ነው። አንዱ ደግሞ ኮማ

ወክለዋለው ካለፈው ሰኔ 25 ቀን 2015 ዓ ም አንስቶ ከውዝግቡ ጋር በተያያዘ ሀያ ሰዎች መገደላቸውን የጠቀሱት ሳጅን አዲሱ አሁን የአገር መከላከያ ሰራዊት ወደ ወረዳው መግባቱና ለማረጋጋት ጥሬት የተደረገ እንደሚገኝም ገልጿል።

ተገናኞች ና የምስራቅ መካን ወረዳና የከተማ ኢንሴኖ ከተማ ፖሊሶች አብረን ተቀናጅተን ብዙ ሰውን የብዙ ሰውን ነፍስ አትርፈናል። ምክንያቱም እኛ በአንድ ይከላከል ስራውን በአንድ ሰራ ብዙ ሰዎች ደግሞ ይገዳደሉ ነበረ። እኛ በአንድ ኖር ማለት ነው እየተቃጠለን ቤት እያደፋንና ሰው ደግሞ በየአቅጣጫው ቶክስ ስከፈት ያም ቶክስ ደግሞ እያረጋጋን እስካሁን ድረስ አካላ ያለንበት ሁኔታ አለ። አሁን ደግሞ መከራከያም ተጨምሮ

ወረዳ ላይ መጥቶ ከላከያ ጋርም ደግሞ ተቀናጭን ለመስራት አሁን ከመከላከያም ጋር ደግሞ ስብሰባ አድርገ ደና አሁን እየወጣ ነው። በሌላ በኩል ጎጎት ለጉራጌ አንድነትና ፍትህ ፓርቲ ትናንት ባወጣው መግለጫ ወደ አንጻራዊ ሰላም ተመልሶ እንደነበረ ጠቀሰው የምስራቅ መስቃንና ማረቆ ወረዳዎች የአስተዳደራዊ ወሰን ጉዳይ ግጭት አገርሽቶ ከአምለ 12 እስከ 22 ቀን 2015 ዓ.ም ድረስ ተፈጽሟል ባሉት ጥቃት 18 ሰዎች እንደተገደሉ የፓርቲው ሊቀመንበር

አቶ መሀመድ አብራር ለአሜሪካ ድምፅ በስል ገልጿል። ባለፉት ጥቂት ቀናት ግን የተለያዩ ቦታዎች ላይ የደፈጣ ጥቃቶች የሚመስሉ ጦር መሳሪያ የተደገፉ ጥቃቶች እየተፈጸሙ በተከታታይ ሰዎች እየሞቱ ነው። እንግዲህ እኛ ባለን መረጃ እስካሁን ከአስራ ስምንት ሰዎች በላይ ሞተዋል። በርካታ ሰዎች ቆስለዋል። ከፍተኛ የሆነ የንብረት ውድመትም አለ። ቤቶችና የመንግስት ተቋማትን ጨምሮ የማውደም እንደዚህ አይነት አልፎ አልፎ አንዳንድ ቦታ እንደዚህ አይነት ነገር ተደርጓለን። በአካባቢው በጦር መሳሪያ የታገዙ ግድያዎች ተበራክቷል፣ ያሉት አቶ

ገመድ የጸጥታ ችግሩ ወደ ለየለት ማህበረሰባዊ ግጭት እንዳያመራ እንደሚያሳስባቸው ገልጸው መፍትሄ ያሉትንም ጠቅሰዋል። ይህ እንደ ምክንያት ተደርጎ የሚነሳው ቅድም አንተ የሚያነሳው በዚህ የቀበሌዎች ይገባኛል ጥያቄ ነው። ስለዚህ እሱ ዴሞክራሲያዊ በሆነና የሀገሪቱ ህግ በተከተለ መንገድ

በቀላሉ ልባት ማግኘት የሚችል ነው። መንግስትም በዚህ ላይ የሚያሳየው ዳተኝነት አቁሞ ወደ መፍትሄው ሲረባረብ ነው ጥሪ ያደረግ ነው። አቶ መሐመድ አያይዞም ሁኔታው በዚህ ደረጃ አሳሳቢ ቢሆንም የደቡብ ክልል አስተዳደር፣ የጉራጌ ዞንም ሆነ የሁለቱ ወረዳ አስተዳደሮች ጉዳዩን ችላ ብለዋል ሲሉ ወቅሰዋል። ነፍስ ባጠፉ እንዲሁም የአካል ጉዳትና የንብረት ውድመት ባደረሱ ግለሰቦች ላይ

ህጋዊ እርምጃ እንዲወሰድ የፓርቲው ሊቀመንበር ጠይቋል። አካባቢው ነዋሪዎች እና ከአባሎቻችን ማረጋገጥ እንደቻል ነው በመንግስት መዋቅር ውስጥ በአስተዳደርም ፀጥታ መዋቅርም ሰዎች ሲያንስ ሲያንስ ጉዳዩን ዝም ብሎ በማየት ከፍ ሲልም ደግሞ የችግሩ ተዋናይ በመሆን እጃቸው እንዳለበት ነው። ግን ያ እንትን ለማድረግ እንግዲህ መደበኛ የሆነ የምርመራ ስራ ተሰርቶ በዛ መልኩ የሚወጣ ነው። አራት አመታትን ያስቆጠረው በጉራጌ ዞን

የመስቃንና የማርቆ ወረዳዎች ግጭት በእርቅ እንደተፈታ ከተነገረ ገና ዓመት ባይሆነውም በተደጋጋሚ የአገረሸ ብዙዎችን ለህልፈት አያሌዎችንም ለንብረት ውድመት እየዳረገ ይገኛል። የአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴዎስ ሐዋሳም

ወደ ተከታዩ ዘገባ ስናልፍ ደግሞ በአማራ ክልል በምዕራብ ጎንደር ዞን በመተማ ወረዳ ከመሸላ በተባለ ቀበሌ ከሶስት ሳምንት በፊት በታጣቂዎች ታግተው የነበሩ ስድስት ግለሰቦች መገደላቸውን ቤተሰቦቻቸው አረጋገጡ። በሌላ በኩል በዚሁ በመተማ ወረዳ

የዳስ ጉንዶ ቀበሌ ዋና አስተዳዳሪ አቶ አከለ መለሰ ለአሜሪካ ድምጽ እንደተናገሩት ከሳምንት በፊት ታጣቂዎች በቀበሌው የእርሻ ስራቸውን እያከናወኑ በነበሩ አርሶ አደሮች ላይ የግድያና የእገታ ድርጊት ፈጽመዋል። ለታጋች ቤተሰቦችም ስልክ ደውለው በመቶ ሺዎች የሚቆጠር የማስለቀቂያ ገንዘብ እንዲከፍሉ እንደጠየቋቸው የቤተሰቦቻቸው አባላት ተናግረዋል። የቀበሌው ዋና አስተዳዳሪ አቶ አከለ መለሰ ለእገታና ለእገታ አ

አድራጎቱ ለግድያና ለእገታ አድራጎቱ በጫካ የነበሩና በርቀ ሰላም ስም ተመልሰው ወደ ማህበረሰቡ የተቀላቀሉትን ጽንፈኛ ሲሉ የጠሯቸውን የቅማን ታጣቂዎችን ተጠያቂ አድርገዋል።

የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ከሶስት ሳምንታት በፊት በተጠቀሱት ወረዳዎች አካባቢዎች ግድያና እገታ መፈጸሙን አምነው በአካባቢው ታጥቀው የሚንቀሳቀሱ ኃይሎች ላይ እርምጃ እየተወሰደ እንደሚገኝ መግለጻቸው ይታወሳል። አስቴር ምስጋናው ተጨማሪ አላት።

በምዕራብ ጎንደር ዞን በመተማ ወረዳ አንዳንድ ቀበሌዎች በተደጋጋሚ እየተፈጸመ የሚገኘው የሰዎች ግድያና እገታ እንደቀጠለ መሆኑን የተጎጂ ቤተሰቦችና የአካባቢው ባለስልጣናት ለአሜሪካ ድምጽ ተናግረዋል።

በመተማ ወረዳ ከመሸላ በተባለ ቀበሌ እንደሚኖር የገለጸው ክንድያ መላኩ የተባለ አርሶ አደር የአራት ልጆች አባት የሆነው አጎቱ ከሶስት ሳምንታት በፊት በታጣቂዎች እንደታገተና ለማስለቀቂያ የተጠየቁትን ገንዘብ ቢከፍሉም ስልክ ተደውሎ አስከሬኑን ውሰዱ መባላቸውን ይናገራል። አጎቴ ነው

መጣ አስከሬኑ ወደ ናላ ሰው ዘንድ ሊመጣ ነው።

ስሙ እንዲጠቀስ ያልፈለገ ሌላው የዚሁ ቀበሌ ነዋሪ ከሶስት ሳምንታት በፊት ከመሼላ በተባለ ቀበሌ ስድስት ሰዎች ታግተው ከፍተኛ የማስለቀቂያ ክፍያ በመጠየቃቸው ከአጋቾች ጋር ሲደራደሩ ቆይተው ያስቀመጡላቸውን ዝቅተኛ መጠን ቢከፍሉም ስድስቱም ተገለው እንዳገኟቸው ተናግሯል። ያገቷቸው በቀን አንድ ሳምንት ያህል አቆቷቸዋል። መጀመሪያ ጥሪቁስና ስድስት መቶ ምናምን ሸነብሮ ነበሩ። በኋላ ሰዎችን መክፈል አንችልም፣ ይህን ከቤተሰብ ተበድረን ምናምን እያሉ ቆዩ።

ሰዎች የተያዙ ናቸው። በሌላ በኩል በወረዳው ዳስጉንዶ በተባለ ቀበሌ ከሳምንት በፊት ሐምሌ አስራ ሰባት ቀን ሁለት ሺ አስራ አምስት አመተ ምረት ታጣቂዎች የእርሻ ስራቸውን እያከናወኑ በነበሩ አንድ አርሶ አደር ላይ በከፈቱት ቶክስ አንድ ሰው ሲገደሉ ሰባት ሰዎች ደግሞ አግተው ወደ ጫካ ይዟቸው እንደ ሄዱ የቀበሌው ዋና አስተዳዳሪ አቶ አከለ መለሰ ለአሜሪካ ድምጽ አረጋግጠዋል። በቀበሌው ሂመር መሐመድ የተባሉ የስድስት ልጆች አባት የሆኑ አርሶ አደር የእርሻ ስራቸውን

ማከናወን በተጠቀሰው እለት ከጠዋቱ ሁለት ሰዓት ገደማ ከባለቤታቸው ጋር እየተጓዙ ሳለ በታጣቂዎች ቶክስ እንደተገደሉና ባለቤታቸውን ደግሞ አግተው እንደወሰዷቸው የቀበሌ ዋና አስተዳዳሪ ተናግረዋል። ከእርሳቸውም ጋር ከነበሩ ስምንት ሰዎች አንድ ወጣት ብቻ በሩጫ ሲያመልጥ ሰባቱ ተጨማሪ ሰዎች ታግተው እንደተወሰዱና በሚሊዮን የሚቆጠር የማስለቀቂያ ገንዘብ እየጠየቁ እንደሆነ አቶ አከለ ገልጸዋል።

ይመር መሀመድ ይባላል። ሊያፍኑት ሲመጡ ለመሸሽ ሲሞክር ነው የገደሉት። እሱን ገለው ሚስቱን የስምንት ወር ህፃን ጥላ ነው አፍነ የወሰዷት። በዛ ላይ የትዚት አካሚ ናት። የትዚት ክኝና ተወስድ ሴት ናት። ልጆቹ የስምንት ወር ህፃን ጥላ ነው ይዘዋት የሄዱት። እዛው ሰውየው ከሞተበት አጠገብ ጉንዶ ይባላል። ጉንዶ ተራራ ነው የሚባልና ወደ ላይ ጫታ ነው ይዘን፣ ጥብቅ የመንግስት ደን ነው

እዛ አጠገብ የእርሻ ማሳደር እዛ ላይ ነው የታገዙት። በሙሉ አርሶ አደር ናቸው። አርሶ አደር የስድስት አመት የሰባት አመት የአስራ ስምንት አመት እና የአስራ ስድስት አመት የሰላሳ አመት አንድ የስልስ አመት መነኩሴ አብሮዷል።

በሌላ በኩል በወረዳው ዳስጉንዶ በተባለ ቀበሌ ከሳምንት በፊት ታጣቂዎች አባቷ የተገደሉበትና እናቷ የታገቱባት የአስራ አምስት ዓመቷ ዘይነባ ይመር የታገቱት እናቷ የወለዷት ገና ጡት ያልጣለች የስምንት ወር ህጻናቸው ያለማቋረጥ እያለቀሰች መሆኗን በእጅጉ መቸገራቸውን ትናገራለች።

አባቴ ገለ እናቴን አግቶ ወጥቶብኛል። ህፃንም ደግሞ የገና አመት ጊዜ ያለ ህፃናን ቤት ጥላት እና አባቴ ህፃን እያለቀሰ ነው። በጣም ስንት ብር አንድ ነገር ነው።

የዳስ ጉንዶ ቀበሌ ዋና አስተዳዳሪ አቶ አከለ መለሰ ባለፉት ሁለት ወራት በመተማ ወረዳ የተለያዩ አካባቢዎች በታጣቂዎች የሚገደሉና የሚታገቱ ሰዎች ቁጥር እየተበራከተ እንደሆነና እስካሁን ድረስ ስምንት ሰዎች እንደተገደሉ ይገልጻሉ።

የመኪና መስመር ነው ወደ ቋራ ሚያወጣ ማለት ነው። በዛ ላይ በቀደም አንድ ኢንጂነሪንግ ተገልሏል። አንድ ሴት ተገላለይ፣ ሌላም ሰው ታግጦዟል። በዛች መሀል ነው የሚታገጠው። እና የሚታገጠው በብዛት ከቁመት፣ መንዶካ፣ ሽኩርያ፣ ሽንፋ፣ ለምለም ተራራ፣ እንደዚህ ቋራ ካርዲ አካባቢ የሚባል ቀበሌ አጋጭ እየመጣው ከእነዚህ አካባቢ ሰው እያገጠ ይወስዳል።

እኔ እንግዲህ ካለኝ መረጃ ወደ እኔ ቀበሌ በአንድ ቀን ዘጠኝ ሰው ነው የታገተብኝ። በተኩስ ልውውጥ ሁለቱ ተመልሰዋል፣ ሰባቱ አልተመለሱም። በሌላው በአጎራባች ቀበሌ ግን ከሰኔ አስራ ሰባት ቀን ጀምሮ እስካሁን ባለው ድረስ ስምንት ሰው ሙቷል። ከሀያ አራት ሰው በላይ ታግቷል፣ እየተለቀቀ አለ ስምንት መቶ አስራ አምስት ሺህ ብር ተቀብለው

ሰዎችም ገለዋቸው። ቀበሌ በመተማ ወረዳ የዳስ ጉንዶ ቀበሌ ዋና አስተዳዳሪና የአካባቢው ነዋሪዎች እንዲሁም የተጎጂ ቤተሰቦች በአካባቢው ጥቃቱንና እገታውን እየፈጸሙ የሚገኙ በጫካ የነበሩና በርቀ ሰላም ስም የገቡ የቅማንት ታጣቂዎች ናቸው ይላሉ ነበረ።

ስለዚህ የመንግስት ይቅርታ ተጠቅሞ በይቅርታ መንግስት ምን ታርቆናቸው መጡ። የተሰጣቸውን መት በውን አልተጠቀሙትም። አሁንም ዙሮ ሰው አግተው ብር መቀበል ነው። እነዚህ ሰዎች አሁን ስምንት ሰው አግተው አንድ ሚሊዮን አምስት መቶ ሺህ ብር የጠየቁት አሁን የታገቱ ሰው እየደወሩ አንድ ሚሊዮን አምስት መቶ ሺህ ብር በአስቸኳይ የማይገባ ከሆነ እንገላቸዋለን። ሬሳቸውን በሁሉ እራሱ መቅበር አትችሉም እያሉ ነው ሚደው

የቅማን ጽፈኞች እኛ ምዘር የምንላቸው አሁን እኛ ምንላቸው መጀመሪያ ሸፍተው ነበር። በኋላ መንግስት ምረሽ ገቡ። አንድ ወር መንግስት ምረሽ ማሰር ሰው ሰው አሁን በቅርቡ ቀንም ከገንድ ውሀ ወደ ቋራ አንድ ሴትና እንደወንድ ገለዋል ያ

ቀደም ሲል ከአሜሪካ ድምጽ ጋር በነበራቸው ቆይታ ጥቃቱ እየተፈጸመ ያለው የተለያየ ማንነት ባላቸው ታጣቂዎች እንደሆነ መግለጻቸው ይታወሳል። በጉዳዩ ላይ በቅማንት ህዝብ ስም ከሚንቀሳቀሱ ታጣቂዎች ወገን አስተያየት ለማግኘት የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ አባል እንደሆኑና በወቅቱ ጫካ ገብተው በመንግስት የሰላም ጥሪ ተመልሰው

ከማህበረሰቡ ጋር ሰላማዊ ህይወት እየኖሩ እንደሆነ በነገሩን በአቶ አንድ አርገው ሞላ የእጅ ስልክ ላይ በተደጋጋሚ ብንደውልም ስልካቸው ባለመስራቱ አስተያየታቸውን ለማካተት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።

እየደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ መሰናዶቻችንን አጠናቅን ወደ ሁለተኛው አጋማሽ ተሸጋግረናል። ለሁለተኛው አጋማሽ የመጀመሪያው ዝግጅታችን የሚሆነው ሐኪሞን ይጠይቁ ነው።

ሐኪሞን ይጠይቁ፣ ለምሽቱ ያሰናዳው የአንጎል እጢንና የመዳን እድሉን አስመልክቶ ከአንድ የፕሮግራማችን ተከታይ ለደረሰ ጥያቄ የተሰጠ የባለሙያ ማብራሪያ ነው። ሙያዊ ትንታኔውን የሚሰጡን ዶክተር አብዲ ኤርሞሎ በአዲስ አበባው የቅዱስ ጴጥሮስ ልዩ ሆስፒታል የአንጎል ቀዶ ሐኪምና የሕክምና ክፍሉ ኃላፊ ናቸው። አሉላ ከበደን ያነጋገራቸው ዶክተር አብዲ በቅድሚያ ለጊዜው አመሰግናለሁ።

ለዚህ ሳምንት ከአድማጭ የደረሰን ጥያቄ በእንግሊዝኛው አጠራር አናፕላስቲክ አስትሮሳይቶማ ስለተባለው የአንጎል እጢ ምርዳት ፈልጋለሁ። እባካችሁ የአንጎል ቀዶ ሐኪም ጠይቃችሁ መልሱን አሰሙኝ ሲሉ ፍሬሰንበት የተባሉ አድማጫችን ናቸው፣ ከስዊትዘርላንድ ያደረሱ ያደረሱን። ከመሠረታዊ ጥያቄ ብንነሳ በቅድሚያ የዚህን የአንጎል እጢ ጠባይና ምንነት ቢያስረዱን

ይህ አናፕላስቲክ አስትሮሳይቶማ የተባለ የአንጎል እጢ አይነት ምን አይነት በሽታ ነው? እሺ፣ በጣም አመሰግናለሁ። አስትሮሳይቶማ የሚባለው ብሬን ውስጥ የሚነሳ እጢ ግላዮማ የሚባል ከራሱ ከብሬን ሴልስ የሚነሱ ቲውመሮች አካል ነው። ግላዮማስ ይባላሉ በአንድ ላይ ሲጠራ እነሱ ሲከፈሉ

ዲፊዩዝ ታይፕ እና ሎካላይዝድ አይነት ያላቸው ቲመሮች አሉ። ይሄኛው አስትሮሳይቶማ ዲፊዩዝ ግላዮማ ውስጥ ይከፈላል። ከዛ ዲፊዩዝ ማለት በእጢው እና በኖርማል ብሬን ቲሹ ወይም ሴል መካከል ምንም አይነት ዲማርኬሽን የሌለው ወይም ብሪጅ የሌለው ማለት ነው። ስለዚህ መለያ በደንብ ይሄ የሚለይ ወይም አንዳንድ እጢዎቹ ምን አላቸው ሽፋን የሚመስል ትንሽዬ ቲሹ

በቀጭኑ ከኖርማል ብሬኑ እና ከእጢው ጋር የሚለይ መከፈያ ነገር አላቸው። ዲፊዩዝ ግን ሲባል መከፈያ የለውም። ልክ የካንሰር ወይም የእጢው ሴል እና የብሬን ሴሉ አንድ ላይ ቁጭ ያሉ ተቀላቅለው፣ አይነት እንደሚባለው ቁጭ ያሉ ሲሆኑ ማለት ነው። ዲፊዩዝ ግላዮማ ይባላል። ከዛ ውስጥ አናፕላስቲክ የምንለው ደረጃ ሶስት በላይ ሲሆን አናፕላስቲክ አስትሮሳይቶማ ይባላል እና ደረጃዎች እስከ አራት አሉ።

በእርግጥ በሶስትና በሁለት መሀል ፕሮግኖሲስ ወይም ደግሞ ከሕክምና በኋላ ያለው አውትካም ላይ ዲፍረንስ የላቸውም ብዙ ለመለየትም አንዳንዴ ያስቸግራል። እና ደረጃ ሶስቱ አናፕላስቲክ አስትሮሳይቶማ ወይም ግሬድ ስሪ የሚባለው አስትሮሳይቶማ ነው ያላቸው ማለት ነው። የሚነሳውበት ሴል ስፔሲፊካሊ ሁለት አይነት ሴሎች አሉ ብሬን ላይ ዶሚነንትሊ ግሬ ማተር እና ዋይት ማተር የሚባለው

ዋይት ማተሩ ይሄ እንደ ኮሚኒኬሽን ቻናል የምንለው እንደ ገመድ አይነት ከአንዱ ፓርት ወደ አንዱ ፓርት የሚሄድ የሴሎች ጥርቅም ነው እና ከዛ ላይ የሚነሳ እጢ ነው ማለት ነው ይሄኛው።

መልካም የአንጎል ጤዎችን በተለይ ደግሞ እንደዚህ ውስብስብ የጤና ሁኔታን የሚከስቱ በጠባያቸውም የተለዩ ሁኔታዎችን በአዘቦቱ ለተራው ሰው መለየት ሊያስቸግር ይችላል። ደም መሰረታዊ ጭብጦችን በአድማጫችን ጥያቄ መነሻነን ለማድረስ ነው እና እነኚህ የአንጎል ጤዎች የቱን ያህል የተለመዱ ናቸው? በተለይ አሁን ያነሳ ነው የአንጎል ጤ አይነት ምን ያህል ተደጋግሞ የምታዩት ነው? በህሙማንም በምትረዱበት ጊዜ የቱን ያህል የተለመደ ነው?

ያው የአንጎል እጢዎች በባህሪያቸው የሚታዩበት ሰዎች ላይ የተለያየ መንገድ አለ። አንዳንዱ በራስ ምታት ብቻ ይሆናል። አንዳንዱ ደግሞ ከሚነሳበት ፓርት ተነስቶ የሚያሳየው ማኒፌስቴሽን አለ። አንዳንዱ አይኑን ይጋርደዋል፣ ማየት አይችልም። ከፍሎም ሊሆን ይችላል። አንዳንዴ ደግሞ አንድ አይን ብቻ ሊሆን ይችላል። የመስማት ችግር ሊያጋጥማቸው ይችላል። የማንቀጥቀጥ ሲዥር የምንለው ሊሆን ይችላል። አንዳንዴ ደግሞ በአንድ ሳይድ የመስነፍ ፕሮግሬሲቭሊ

እየሰነፈ እየሰነፈ የመሄድ ነገር፣ አንዳንዴ ደግሞ የባህሪ ለውጥ ብቻ የታየ ማኒፌስት ያደርጋሉ። የጭንቅላት ውስጥ እጢዎች የተለያዩ ፓርቶች አሉ። ልክ እንደ ጭንቅላት ስንወስድ ከአንጎል የሚሸፍን ሴሎች አሉ፣ ሜኒጅስ የምንላቸው ከእነሱ ሚን ሊነሳ ይችላል። እንደገና ደግሞ ከብሬን ከራሱ ሴል አሁን የጠቀስነው አይነት ቲዩመር ከዛ ሊነሳ ይችላል፣ ከአንጎል ሴሎች ከራሳቸው

ከአንጎል ከራሱ ሴል ሊነሳ ይችላል እና በሚነሳበት ጊዜ እንደ ቲመሩ አይነት ወደ ሆስፒታል የሚመጡበት ጊዜ ይለያይ ወይም ደግሞ ህመሙ ፕሮግረስ ወይም ወደ ከፋ ደረጃ የሚደርስበት ጊዜ ይለያያል። ከሰርጀሪውም በኋላ ፕሮግኖሲስ የምንለው ወይም የመዳን የመዳን እድሉ እንደዚሁ የተለያዩ ናቸው።

አሁን ያነሳነው ከአንጎል ክፍሎች ይሄ ኢንትራቪል ቲመርስ የምንላቸው ከራሱ ከብሬን ሴልስ የሚነሱት በአብዛኞቹ ግላዮማስ ይባላሉ። ዲፌስ ግላዮማ የተለመዱ ናቸው፣ ብዙ ጊዜ ይከሰታሉ፣ ይታያሉ። ብዙ ጊዜ አሁን በተመላላሽ ህክምና ክፍል ኦፒዲ የምንለው ላይ የምናያቸው ከብሬን ቲመሮች ሜኒንጂዮማ የሚባላለን ከሜኒንጅ እስከሚነሳ ከነዛ ቀጥሎ እነዚህን ሞር እናያቸዋለን ማለት ነው፣ ዶክተር አብዲ

የአንጎል እጢ የሚያሳስበውን ያህል እንደ ሕመሙ ሁኔታ እንደ ስርጭቱ ሊለያይ መቻሉን መገመት ይቻላል። ነገር ግን ለአንጎል እጢ ተጋልጦ የመዳን እድል ምን ያህል ነው? የትኞቹ ምክንያቶችስ ወሳኝ ናቸው? የመዳን እድሉን ወይም ዕድሜውን ለማርዘም በጣም ጥሩ ጥያቄ ነው አሉላ እንደነገርኩ የተለያዩ እጢዎች አይነት አሉ። የእጢ አይነቱ የመዳን እድሉም ይለያያል።

ስፔሲፊካሊ ግን ወደሚመለከተው ወደዚህኛው እጤ ስንሄድ እነዚህ እጤዎች ትንሽ አስቸጋሪ እጤዎች ናቸው። የመመለስ እድላቸው ሰፊ ነው። ፋይፊር ሰርቫይቨር ሌት ብምንለው አለ ህክምና አግኝቶ አምስት አመት የመቆየት እድሉ እነዚህ ቲመሮች ላይ አነስተኛ ነው። ትንሽ ያስቸግራሉ፣ የመመለስ እድልም አላቸው። ግን ሌሎች እጤዎች አሉ፣ ከብሬን ውጭ ያልኩ ኤክስትራ ጊዜ ምንላቸው ከራሱ ከብሬን ውጭ ሆኖ

ጭንቅላታችን ውስጥ የሚነሱ አሉ። እነሱም በቦታ በእድሜ በእጢው ሳይዝ፣ እንደገና ደግሞ በሰርጀሪ ታይም የሚኖሩ ኮምፕሊኬሽኖች፣ ከሰርጀሪ በፊት ያለው ኮምፕሊኬሽን፣ ሰውየው የመንቀሳቀስ አቅም ካርኖፍስኪ ስኮር የሚባል አለ። በእሱ ስኮር ዲፔንድ ያደረጋል። አንድ ሰው ራሱን ችሎ ይንቀሳቀሳሉ ወይ፣ ራሱን ፊድ ያደረጋሉ ወይ፣ ራሱ ይለብሳሉ ወይ፣ ቁልፍ ጃኬቱን እንደዚህ ያደርጋል ወይ፣ ኮሚኒኬሽኑን እንዲህ ነው ተብሎ አሰስ ይደረጋል ከመቶ ስኮር ተደርጎ

እሱ ከሰባ በላይ ከሆነ ጥሩ ፕሮግኖሲስ አላቸው። ከዛ በታች ከሆነ ኢቨን ለሰርጀሪም ኮንትራ ኢንዲኬሽን ነው። ቀዶ ሕክምናው ራሱ እንዳይደረግ ያስገድዳል። ምክንያቱም አይችሉትም። ስለዚህ ብዙ ጊዜ እነሱ አይነት ፔሽንቶች ላይ አቮይድ እናደርጋለን። አሁንም ለመጀመሪያ ወደ አነሳልኝ ቲምር አይነት ስንሄድ ስፔሲፊካሊ እሱም ይሄ አምስት አመት ሰርቫይቫ ፕሮግኖሲስ ወይም በጥሩ ሁኔታ የመቆየት እድሉ የሚወስኑ ነገሮች አሉ። አንደኛው እድሜ ነው

እድሜ ከአርባ አመት በላይ እና በታች ብዙ ጊዜ ከዛ በላይ ሲሆን እንደ ፑር ፕሮግኖሲስ ወይም መጥፎ አመላካች ኢንዲኬተር ነው። ሁለተኛው የእጢው መጠን ኤምአርአይ ላይ በሴንቲሜትር ሲለካ ከስድስት ሴንቲሜትር እና ከዛ በላይ ከሆነ እሱም መጥፎ አመላካች ነው። ሌላ በአንድ በኩል የመስነፍ ነገር ካላቸው ከኦፕሬሽን በፊት እሱም ሌላኛው የመስነፍ ምልክት ነው።

ሁለተኛው ደግሞ ወደ ተቃራኒ የአንጎላችን ክፍል የመሻገር ምልክት ካሳየ እነዚህ እነዚህ መጥፎ ምልክቶች የሚባሉ ናቸው እና እነዚህ ላይ ይወሰናል። ቶሎ ከታወቀ እና ሙሉ በሙሉ በሰርጀሪ ከወጣ በኋላ ከዛ በኋላ አጅቫን ቴራፒ የሚባለው አለ። ይሄ ከቀዶ ጥገና በተጨማሪ የሚሰጡ ህክምናዎች አሉ። የጨረር እና የኬሞ የኬሞቴራፒ በመድኃኒት ፎርም ይወሰድ ህክምና አይነት ነው። እነዚህ ሲጨመሩ

እነዚህ ነገሮች ፕሮግኖሲሱን ወይም ደግሞ ከበሽታው መቆየት እድሉ ያሰፉታል፣ እነዚህ ነገሮች ማለት ነው። አድማጭ ተመልካቾቻችን፣ የአንጎል እጢን አስመልክቶ ከአድማጭ በደረሰን ጥያቄ መሰረት የባለሙያውን ትንታኔ ያዘለው የምሽቱ ዝግጅታችን በዚሁ ተቋጨ። ሙሉ ዝግጅቱን ከማህበራዊ ገጾቻችንና ከድረ ገጾቻችን ላይ ታገኛላችሁ። ለአሁኑ ግን ሙያዊ ማብራሪያውን የሰጡንን እንግዳችንን የአንጎል ቀዶ ሐኪሙን

ዶክተር አብዲ ኤርሞሎን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማስ ተመልካቾቻችን ዝግጅታችን ይቀጥላል። ተከታዩ ደግሞ ስፖርት ነው። ለምሽቱ የስፖርት መሰናዷችን ኬኔዲ አባተ የሴቶች አለም ዋንጫን ጨምሮ ሌሎች የሀገር ውስጥና የውጭ ስፖርት ክንዋኔዎችን ይዟል።

በዚህ በዋሽንግተን አካባቢ ደግሞ በሰሜን አሜሪካ የኦሮሞ ተወላጆች አመታዊ የስፖርት ፌስቲቫል ተካሂዷል። በፍቃዱ ሞረዳ ዘገባውን አድርሶናል። ሁለቱም በተከታታይ ይቀርባሉ።

የኢትዮጵያ ብሔራዊ ቡድን በዩናይትድ ስቴትስ ለሚያደርጋቸው ሁለት የወዳጅነት ጨዋታዎች ትናንት ወደ ስፍራው ማቅናቱ ታውቋል። ብሔራዊ ቡድኑ ሐምሌ 26 ከጋያና ብሔራዊ ቡድን፣ ሐምሌ 29 ደግሞ ከአትላንታ ሮቨርስ ክለብ ጋር ጨዋታውን የሚያደርግ ሲሆን ትናንት ወደ አሜሪካ መጓዙን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ዋልያዎቹ በአሜሪካ ለሚያደርጉት ጨዋታ 22 ተጫዋቾችን በመያዝ ከሐምሌ 23 ጀምሮ በአዳማ ልምምድ ሲደረግ መቆየቱን የቡድኑ ጊዜያዊ አሰልጣኝ ኢንስትራክተር ዳንኤል

ገብረ ማርያም ጉዞውን በማስመልከት አርብ ዕለት በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። ይህ አጋጣሚ ተጫዋቾቹ በተለያዩ መልማዮች አይን ውስጥ የሚገቡበትና በሌሎች ሀገራት የመጫወት እድል የሚያገኙበት እንደሆነም ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ አቶ ባህሩ ጥላውን በበኩላቸው በአሜሪካ የሚደረጉት የወዳጅነት ጨዋታዎች ከስፖርታዊ ጠቀሜታቸው ባለፈ የማርኬቲንግ እንዲሁም ብሔራዊ ቡድኑን አሜሪካ ካለው ማህበረሰብ ጋር የማገናኘት ጠቀሜታ አላቸው ብለዋል።

ተጫዋቾችን ጨምሮ 37 የልዑካን አባላት በጉዞው መካተታቸውም ታውቋል።

ከሴቶች የዓለም ዋንጫ ሁለት አስተናጋጅ ሀገራት አንዷ የሆነችው ኒውዚላንድ ትናንት እሁድ ከስዊዘርላንድ ጋር ባደረገችው የመጨረሻ የምድብ ማጣሪያ ጨዋታ ዜሮ ለዜሮ መለያየቷን ተከትሎ ከምድቡ ሶስተኛ ደረጃን ይዛ ተሰናብታለች። ኒውዚላንድ ከምድቡ ሁለተኛ በመሆን ማጣሪያውን ካለፈችው ኖርዌይ ጋር እኩል አራት ነጥብ ያላት ቢሆንም በግብ ክፍያ ተበልጣ ከውድድሩ ውጭ ለመሆን ተገዳለች። በዚህም የሴቶች የዓለም ዋንጫ አስተናጋጅ ሆና ከምድብ ማለፍ ያልቻለች የመጀመሪያዋ ሀገር ሆናለች ጨዋታ

ሁኔታውን ለማሸነፍ ብርቱ ትግል ሲያደርጉ የነበሩት የኒውዚላንድ ተጫዋቾች ከውጤቱ በኋላ ሲያነቡ ታይተዋል። የብሔራዊ ቡድኑ አምበል አሊ ሪሊ ብዙ ተጫዋቾች አንብተዋል፣ ነገር ግን በጣም ኩራት ሊሰማቸው ይገባል ካለች በኋላ በብርቱ ታግለናል፣ ሆኖም እንደዚህ አይነት የሚያበሳጭ ውጤት አለ። ይሁን እንጂ ባገኘነው ነገር ሁሉ እንዲኮሩ እፈልጋለሁ ማለቷን ሮይተርስ ዘግቧል። በኦክላንድ በተካሄደው ሌላኛው የምድብ ጨዋታ ኖርዌይ ፊሊፒንስን ስድስት ለዜሮ በመርታት ከኒውዚላንድ ጋር እኩል

አራት ነጥብ ቢኖራትም በግብ ክፍያ በልጣ ስዊዘርላንድን በመከተል ሁለተኛ ደረጃን ይዛ የመጨረሻ 16ቱን ተቀላቅላለች። ከምድብ ሶስት ጃፓንና ስፔን አንደኛና ሁለተኛ ሆነው ያለፉ ሲሆን ከሌሎች ምድቦች የመጨረሻ 16 ውስጥ የሚገቡ ቡድኖች በቀጣዮቹ ቀናት በሚካሄዱ ጨዋታዎች ይለያሉ።

የሞሮኮ ሴቶች ብሔራዊ ቡድን ተከላካይ ኑሀይላ ቤንዚና ሀገሯ ከደቡብ ኮሪያ ጋር ትናንት ባደረገችው የሴቶች የዓለም ዋንጫ ላይ ሂጃብ ለብሳ ተጫውታለች። ቤንዚና በሴቶች የዓለም ዋንጫ ላይ ሂጃብ ለብሳ በመጫወት በታሪክ የመጀመሪያዋ ተጫዋች መሆናለች። በአውስትራሊያ ሂንድማርሽ ስታዲየም የተካሄደውን ይህን ጨዋታ ሞሮኮ በመጀመሪያ የዓለም ዋንጫ ተሳትፏ ደቡብ ኮሪያን አንድ ለዜሮ በማሸነፍ ታሪካዊ ድል አስመዝግባለች። የዓለም እግር ኳስ አስተዳዳሪዋ አካል ፊፋ

ዓለም አቀፍ ጨዋታዎች ላይ ሂጃብ እንዳይለበስ እንደ አውሮፓውያኑ በ2007 እገዳ ጥሎ ነበር። ፊፋ ለደህንነት ሲባል ጣልኩት ያለውን ይህን እገዳ በ2014 ያነሳ ሲሆን በዮርዳኖስ ተካሂዶ በነበረው የ2016 ከ17 ዓመት በታች የሴቶች የዓለም ዋንጫ ላይ ሙስሊም ተጫዋቾች ለመጀመሪያ ጊዜ የራስ መሸፈኛ ወይም ሂጃብ ለብሰው ተጫውተዋል። ሞሮኮ በጀርመን 6 ለ0 በተሸነፈችበት የዓለም ዋንጫ መክፈቻ ጨዋታ ላይ በተጠባባቂ ወንበር ላይ የነበረችው ባለ ሂጃቧ የ

25 ዓመቷ ቤንዚና ደቡብ ኮሪያን ባሸነፉበት ጨዋታ የመጀመሪያው አሰላለፍ ውስጥ ተካታ ተጫውታለች። ይህም በዋናው የፊፋ የዓለም ዋንጫ ላይ የመጀመሪያዋ ሂጃብ ለብሳ የተሰለፈች ተጫዋች አድርጓታል። እንደ ሞሮኮ ያሉ አንዳንድ የሙስሊም አገራት ሴቶች በፍላጎታቸው ላይ ተመስርተው ሂጃብ መልበስ አሊያም አለመልበስ እንደሚችሉ ይደነግጋሉ።

ከአውሮፓ እግር ኳስ ማህበር የፋይናንስ ሕግ ጥሰት ጋር በተያያዘ ዩቬንቱስ ከሚቀጥለው የውድድር ዓመት የአውሮፓ ውድድር ተሰርዟል። ዩቬንቱስ ሐሰተኛ የሂሳብ ሰነድ ማቅረቡ መረጋገጡን ተከትሎ ነው በቀጣዩ የኢሮፓ ኮንፈረንስ ሊግ እንዳይሳተፍ በዩኤፋ የተወሰነበት። ክለቡ አስቀድሞ በጣሊያን እግር ኳስ ፌዴሬሽንም የአስር ነጥብ ቅጣት ተጥሎበት በሴሪኤ ሰባተኛ ሆኖ ማጠናቀቁ ይታወቃል። ዩቬንቱስን ተከትሎ ስምንተኛ ደረጃን ይዘው ያጠናቀቀው ፊዮሬንቲና በዩቬ ምትክ

ልክ በኮንፈረንስ ሊጉ ሊሳተፍ እንደሚችል ይጠበቃል። ዩቬንቱስ የፋይናንሻል ፌር ፕላይ ህግን በመጣሱ የ10 ሚሊዮን ዩሮ ወይም 11 ሚሊዮን ዶላር ተጨማሪ ቅጣትም ተጥሎበታል። በውሳኔው መጸጸቱን የገለጸው ክለቡ ይግባኝ ግን እንደማይጠይቅ አስታውቋል። በተያያዘ የእንግሊዙ ቼልሲም በአውሮፓውያኑ አቆጣጠር በ2012 እና 2019 መካከል ያቀረበው የተሳሳተ የፋይናንስ መረጃ የአስር ሚሊዮን ዩሮ ቅጣት ተጥሎበታል።

በመጨረሻም አሜሪካዊው የ17 ዓመት ታዳጊ ብስክሌተኛ ማግነስ ዋይት በትውልድ ከተማው በቡልደር ኮሎራዶ በልምምድ ላይ እያለ በመኪና ተገጭቶ ሕይወቱ ማለፉን አሶሽትድ ፕሬስ ዘግቧል። የዩናይትድ ስቴትስ ወጣት የወንዶች ብሔራዊ ቡድን አባል የነበረው ዋይት በሚቀጥለው ወር በስኮትላንድ ግላስጎ ለሚደረገው የጁኒየር ወንዶች የተራራ ላይ ብስክሌት አገር አቋራጭ የዓለም ሻምፒዮና እየተዘጋጀ ነበር። የ17 ዓመቱ ማግነስ ዋይትን ሞት ያረዳው የዩኤስ ብስክሌተኛ

ጓደኞች ማህበር በፍጥነት እያደገ ነበር ባለው በታዳጊው ብስክሌተኛ ህልፈት የተሰማውን ጥልቅ ሀዘንም ገልጿል። በ2021 የጁኒየር ሳይክሎክሮስ ብሔራዊ ሻምፒዮና አሸናፊ የነበረው ዋይት በ2022 እና 2023 የዓለም የብስክሌት ሻምፒዮና ላይም ተወዳድሯል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ

ለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር

በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ

ቆንጆ ይታየ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየት ካላችሁ ወይም ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም በትዊተር ሃሽታግ ቪኦኤ አምሀሪክ ላይ ታገኙናላችሁ። ዩቲዩብና ኢንስታግራም ላይ እንገኛለን። ነገ በሌሎች ዝግጅቶች ተመልሰን እንገናኛለን። ለዛሬ ሰላም ደሩ